በቤንሻንጉል ጉምዝ ክልል ውስጥ በተነሳ ግጭት የዘጠኝ ሰዎች ሕይወት መጥፋቱን ግጭቱ የተካሄደባት በማንዱራ ወረዳ የገነተ ማርያም ቀበሌ ነዋሪዎች ተናግረዋል። በተጨማሪም በአካልና በንብረት ላይም ጉዳት መድረሱ ታውቋል። ሁኔታውን ለማረጋጋትና ተጠያቂዎችን ሕግ ፊት ለማቅረብ እየሰሩ መሆናቸውን የአካባቢው ባለሥልጣናት አመልክተዋል። አስቴር ምስጋናው ተጨማሪ ይዛለች። ትላንት ሰባት ሰዓት አካባቢ በቤኒሻንጉል ጉምዝ በማንዱራ ወረዳ ገነተ ማርያም በተባለ ቀበሌ የቆዳ ቀለምን መሰረት ባደረገ ጥቃት የዘጠኝ ሰዎች ሕይወት ማለፉን የገነተ ማርያም ቀበሌ ነዋሪዎች ዛሬ ለአሜሪካ ድምጽ ገልጸዋል። ጥቃቱን ፈጸሙ የተባሉት ደግሞ የጉምዝ ብሔረሰብ አባላት ናቸው። አስተያየት ሰጪዎቹ ለደህንነታችን አስጊ በመሆኑ ስማችንን እንዳትጠቅሺ ብለውኛል። እንዳለ ከተማዋን አክስማት ነበር ዙሮ አተከባት በተነበር ስለነበረ ከብት እንዲጠብቁ የሄዱ ግለሰቦች፣ በተመሳሳይ ደግሞ በዛው በአካባቢያቸው በሕግ ለመጠበቅ እንደዘው የወጡ ግለሰቦች እነሱ እነሱን ከመቱ በኋላ ነው ከተታ ከተማዋን አክስማት ነበር። መነሻው ምንድን ነው? መነሻው ምን እንደሆነ አናውቅም። በቃ መነሻው ሲጀምር ከፋች የመጣ ነው። ያ ከጉባ ምናምን የመጣ ነው። እነማን ናቸው ጥቃቱን እያደረሱት ያሉት? ጉሙዝ ናቸው። ብሄር ለይተው ነው የሚመቱት። ብሔር ብቻ ሳይሆን ቀለም ቀለም ለይተው ቀለም በቃ ይለያሉ። ቀይ ቀይ ነው በቃ ሙሉ ነው እየተመታ ያለ ምን ያህል ሰው ጉዳት ደርሶበታል? በቃ ዘጠኝ ሰው እስካሁን ሞቷል። በአንድ ወረዳ ነው በአንድ ቀበሌ የማምዱ ላይ በቃ ገነተ ማርያም ስትባል የቀረችው ከተማ ያቸው ብቻ ነበረች። ምክንያቱም የገጠሩ ህዝብ መጀመሪያ ተባረዋል፣ ዋላቱ ተሰውታል፣ ተፈናቅሏል፣ ሂደዋል። መፍትሄ ያልተሰጠ መንግስትም በተደጋጋሚ የኢትሙን ላርቅ ነው እያረርቅ አስታርቀናል እያለ ነው እየመለሰ ያለ በዛም እንዲሆን ከተማዋ ላይ ያለው ሕዝብ ግን ስለዚህ ጥቃት ፈጥ ተደርጓል። ማለት ጥቃቱን እያደረሱ ያሉት በምንድን ነው? የጦር መሳሪያ ይዘው ነው ወይስ ስለታማ ታማ ነገሮቹን ይዘው ነው? ስለታማ መሳሪያ ካስም ይዘዋል፣ ታራም ይዘዋል፣ ትጥቅም ተሰጥተዋል ነው የሚባል በአሁኑ ትናንትና የሴሜስተር ስበት ቤት አላ በአራት ቀስ ከመቱ በኋላ ነው ሱ እንደገና ቦ ያረዙ በጥቃት ገባሪ በቃ ከትናንትና ማታ ጀምሮ የተወሰነ መከላከያ ልም ጨምረዋቸዋል። ግን እስካሁን ትእዛዛቸው ሰጥተ ነው ሲባል ነበር አሁን ብቻ መንግስት ተዛዋጅ ሊሰጣቸው ልነሱ በቃ እርምጃ የወሰዱት እርምጃ ካልተወሰደ ምንም በቃ ሊፈርድም እንትን ሊልም አይችልም። ብዙም መፈናቀሉን አያስቡምም። እኔ በራሴ ሁን ነው እንዳንተ እንዲሁ እየተፈናቀለ ነው ሰው አሁን በቃ ብዙ ሰው አሁን ልጅና ህጻናት በቃ በተመሳሳይ የነሱም ደግሞ አሁን የክልል አመራር ሰብዬም የእነሱን ደህንነት እያስጠበቀ እንጂ ያለ አማራ ምናምን የሚላገል የእነሱ ደህንነት ምንም ተቆርቋሪ አልሆነም። ምንም ምግር ሌላው ስሙ እንዲጠቀስ ያልፈለገ አስተያየት ሰጭም ሁኔታውን እንዲገልጹልኛል። ሙሉ ጉዞ ታጠቁ ናቸው። አዳዲስ መሳሪያና አዳዲስ ቀፍና ስንቱ አይታወቁም። ሙሉውን በቃ ታይ ታየ ነው በቃ ዝም ብሎ ሳይመርሱ ዝም ብሎ ጨፈጨቧቸው። ያለው አማራጭ ምንም አድራት ማትረፍ ነው። ወደ አምስት ነው ስድስት ማንጋ ከብቶች ስለዋል በኋላ ነው እዛው ነው ወደ ምስት ያለው ኔ አካባቢውን ሁሉ ለእኛ ከብቶችም አሉ ወጣቶችም አሉ ለአምስት ቀን ነዋሪዎቹ እንደሚሉት ጥቃቱን እየፈጸሙ ያሉት የተደራጁ ኃይሎች ሲሆኑ የአመራር እጅ ሳይኖርበት አይቀርምም ይላሉ። አመራሮቹ እጃቸው ነው ደግሞ አብሮ መሳሪያ መንግሥት አብሮ አሁን ሁሉም ሰው ያለው ወንዶች ከብት ነው ናቸው

ማለ አዲስ ተናናም ተቁጣው ያ ማለት እንጂ አባሉ ራሱ ያሰሩት ነበር። ወታደሩ ራሱ ቅድም ስትገልጽልኝ ጥቃቱ በጣም አሰቃቂ ነው ብለኸኛልና፣ ምን አይነት ጥቃት ነው የፈጸሙት? በጦር መሳሪያ ነው ወይስ በስለታማ የሆኑ ነገሮች ነው ጥቃቱን እየፈጸሙ ያሉት? ወይስ የተለየ ነገር አለ? መጀመሪያ ያን ሁኔታውን ያዩ ሰዎች ማለት ነው ከብት ክራት ያጠቡ ሲሄዱ ይሄን ድርጊት ሲያዩ ዛፍ ላይ ወጥተው ዛፍ ላይ የሚሸፍን መጀመሪያ በቀስ ጀርባው መጡት፣ ከዛ ቀስሎ በጢት መጡት። በህግ አምላክ ምናምን ያለ ነው። እዛ በኋላ ወንድምዮው ሲመጣ ደግሞ ወንድምዮውን በጢት ጨረሱና ያኛውን በቀስ እና በጢት የመጡትን አንገቱን ቆርጠው፣ ብልቱን በመቁረጥ ምላሱን በመቁረጥ እንደዚ ያስተዳሴ ነገር አድርገዋል። ስለ ጉዳዩ የቤኒሻንጉል ጉሙዝ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አበራ ባየታን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ግን አቶ አበራ በአማራ ብዙሀን መገናኛ ድርጅት ድረገጽ ላይ በሰጡት ቃል በተነሳው ግጭት የሰው ህይወት ማለፉን ንብረት መውደሙንና የአካል ጉዳት የደረሰባቸው ሰዎች መኖራቸውን አረጋግጫለሁ ብለዋል። ለግጭቱ መነሻ የሆነውንም ሲገልጹ በገነተ ማርያም ቀበሌ ምክትል አስተዳዳሪ ላይ ጥቃት በማድረስ የመሳሪያ ዝርፊያ መፈጸሙ ነው ብለዋል። አቶ አበራ አያይዘውም የፌዴራል ፖሊስና የሀገር መከላከያ ሰራዊት ወደ ስፍራው እንደገቡ ገልጸው ትዕዛዝ አልተሰጠኝም የሚል ኃይል እንደማይኖር ተናግረዋል። ችግሩን ለማብረድም ሁሉም የጸጥታ ኃይሎች በቅንጅት እየሰሩ ነው ማለታቸውን በአማራ ብዙሀን መገናኛ ድርጅት ድረ ገጽ ላይ ያገኘሁት መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር